በአሜሪካ ድምጽ አፍሪካ የጤና አውታር እየተዘጋጀ የሚቀርበላችሁ የጤና ዝግጅት ነው። ቀጣዩ አዘጋጅና አቅራቢው ሰለሞን አባተ። ጤና ይስጥልኝ። ተከበራችሁ አድማጮች፣ በዛሬ የጤና ዝግጅት በምስራቅና በመካከለኛው አፍሪካ ሕፃናትን በብዙ የሚጎዳ አሽመድምድ የአካል እና የጤና ችግር የአንጎል ካንሰርን ለማከም ከሚካሄድ ምርምር የወጣ የተስፋ ዜና፣ እንዲሁም ፍሉ ወይም ጉንፋንን ለመከላከል ወደ መደበኛው የዶሮ ሾርባ ዞር እንላለን ያለውን ጥቅም እናነሳለን። ከአዲስ አበባ የጤና ጋዜጠኞች ኢኒሽቲቭ ታሪክም በመጠኑ ቀንጨባ አድርገን እንመለከታለን። አንድ ሰሞኑን ቻይና ውስጥ ተስተዋለ የሚባል የፍሎ አይነት ዜና ትናንት ተሰምተዋል። ይህ ኤችዋን ኤንዋን ከሚባለው በቅርቡ በብዙ ሀገሮች ውስጥ ተከስቶ ዓለምን ለተወሰነ ጊዜ ያስጨነቀ ሕይወትም ያጠፋ ለየት ያለ ቫይረስ እንደሆነ ተነግረዋል። በስራቸው ስጋ የሚቆርጡ ችግሩ የታየባቸው ሁለት ሰዎች ሲሆኑ አንደኛው መሞቱና ሁለተኛው በጽኑ ሁኔታ ላይ እንደሚገኝ ተሰምተዋል። ለማንኛውም ግን ቫይረሱ እስካሁን ተዛምቶ ስላልታየ ሐኪሞች የማይተላለፍ መሆኑን ደምድመው ተናግረዋል። ከምን እንደመጣና እንዴት እንደሚኖር እየተጠና ነው። ኮንዞ ይሉታል። ኢትዮጵያ ውስጥ አሽመድመድ የሚባለውን የአካል ጉዳት ችግር አይነት ይመስላል። በተለይ ኮንጎ ውስጥ ኮምጣጣ ካሳባ የሚባለውን የስር ምግብ አብዝቶ ከመመገብ የሚመጣ እንደሆነ ታውቋል። ምስራቅ አፍሪካ ውስጥም እንዲሁ በብዛት ይስተዋላል። ችግሩ የሚያጠቃው በተለይ ሕጻናትን ሲሆን አሁን እየጠፋ ካለውና የማጽዳት ዘመቻ ከሚካሄድበት በቫይረስ ከሚተላለፈው የልጅነት ልምሻ የተለየ ነው። ኢትስ ኢርሬቨርስብል ኒሮ ሞተር ዳሜጅ። Describe some of the abnormalities in walking and in ሊድን የማይችል የነርቭ እንቅስቃሴን የሚጎዳ ችግር ነው። በመራመድ ላይ ያልተስተካከለ እንቅስቃሴን በእግሮች የታችኞቹ ክፍሎች ላይ መኮማተርን ያስከትላል። የእግር አውራጣቶች ወደ ታች እንደሚጠቁሙ አይነት ሆነው ይቆለመሙና ከተረከዝ ደግሞ ወደ ላይ ብድግ እንደማለት ያደርጋል። ይህ የህመሙ ወይም የአካል መጎዳቱ የመጀመሪያ ደረጃ ነው ነው የሚሉት ዶክተር ማይክ ቦይቪን የሚሽጋን ስቴት ዩኒቨርሲቲ ባልደረባ ለቪኦኤው አርቻይምስ በሰጡት ማብራሪያ ኢትዮጵያ ውስጥ ይህንን የአካል መጎዳት ችግር ከጓያም ጋር ያያይዙታል። በእርግጥ ካሳቫም በቅርቡ እየተለመደ የመጣ ይመስላል በኮምጣጣ ወይም መራር ጎደሬ ወይም ይኸው ካሳባ ውስጥ ብዙ ሳይናይድ የሚባል መርዝ እንዳለ ታውቋል። ይህ ቀስ በቀስ በምግብነት ወደ ሰውነት የሚገባ መርዝ ነው። ታዲያ ለእንዲህ አይነቱ ሙሉ የህይወት ዘመን የሚዘልቅ የአካል ጉዳት፣ የስነ አእምሮና የሥነ ልቦናም ችግር የሚዳርገው ይህ የማሽመድመድ ችግር ወይም ካውንዞ ሕክምና የሌለው በመሆኑ ለዛሬ ብቸኛው አማራጭ ሕጻናትንና አዋቆችንም በአግባቡ ካልተዘጋጀ መራር ወይም ኮምጣጣ ካሳባ ወይም መሰል የምግብ አይነቶች መጠበቅ ነው። በዚያ ላይ ለህሙማኑ የአካልም ሆነ የስነ ልቦና ድጋፍና እንክብካቤ ማድረግ በቅድሚያ የሚመከር መፍትሄ ነው። ለማህበረሰቡ ተጨማሪ መረጃ ከአካባቢው የጤና ተቋም የሥነ ምግብ ባለሙያ ወይም ሐኪም ሊያገኙ ይችላሉ። ከአንጎል ካንሰር ጋር የተያያዘ የጤና ችግር ካለበት ታካሚ ላይ የሴሉን ዋና አካል ናሙና በመውሰድ መፈወስ የሚቻልበት ዘዴ እየተገኘ መሆኑን ተመራማሪዎች ከመጀመሪያ ሙከራቸው እያመለከቱ ነው። እንደምን ያለ በጎ ዜና ነው! ግሊዮብላስቶማ የሚባለው ይህ የአንጎል እጢ በአብዛኛው የሚከሰተው በወንዶች ላይ ሲሆን ህሙማኑ እጢው እንዳለባቸው ከታወቀ በኋላ ከአንድ ዓመት በላይ አይኖሩም። ይህ ካንሰር አብላጫ ክፍሉ በቀዶ ህክምና ሊወገድ ይችላል። የሚያሳዝነው ግን ካንሰሩን ልናድነው አንችልም። ስለዚህ ሌሎች ዘዴዎችን ለመፈለግ እንገደዳለን ይላሉ የጆንስ ሀፕኪንስ ዩኒቨርሲቲ ኑሮ ሰርጅን ወይም የነርቭ ቀዶ ሕክምና ባለሙያው አልፍሬዶ ኪን ዮህኒስ። እርሳቸውና ባልደረቦቻቸው የያዙት ጥረት ዕጢው በቀዶ ሕክምና ከወጣ በኋላ የሚቀሩትን የካንሰር ሴሎች ለማከም የተሻሉና የቀለሉ ውጤታማ መንገዶችና ዘዴዎችን መፈለግ ላይ ያተኮረ ነው። በቅርብ ባሉ ዓመታት ውስጥ ሐኪሞቹ እያተኮሩ ያሉት ሜሴንኬማል በሚባሉ የሴል ግንዳ አካላት ላይ እንደሆነ ዶክተር አልፍሬዶ ይጠቁማሉ። እነዚህ የሴል አካላት ወደ ሰው አንጎል የሚገቡ የካንሰር ሴሎችን ይከተሏቸዋል። በመሆኑም በእነርሱ መድኃኒት ማጓጓዝ ይቻላል። እንደ ትሮይ ፈረስ እንጠቀምባቸዋለን፣ ዶክተር አልፍሬዶ ይቀጥላሉ። እነዚህ ሜሴን ኬማል ሴሎች መቅኒ ከለገሱ ታካሚዎች እንደሚወሰዱ ነው አልፍሬዶ የተናገሩት። ሴሎቹ የሚተዋወቁ ከመሆናቸውም በላይ ለምርምሩም ለሕክምናውም ዋጋው የቀለለ እንዲሆን እንደሚያደርጉት ይናገራሉ። በእነዚህ አጓጓዥ ሴሎች የሚላኩት መድኃኒቶች ሁለት ስራ ይሰራሉ። አንድም እጢዎቹ በፍጥነት እንዳይስፋፉ የሚያግዱ ቅመሞችን ያመነጫሉ። በሌላ በኩል ደግሞ የአንጎል ሴሎችን ስርወ ሕይወት የሚይዘውን ዲኤንኤ በመለወጥ በኩልም የሚያግዙ ህክምናዎችን ለማከናወን ይረዳሉ እስካሁን በላቦራቶሪ የተደረጉ ሙከራዎች አበረታች ውጤት ማሳየታቸውን የጆንስ ሆፕኪንስ ዩኒቨርሲቲው ዶክተር አልፍሬዶ ተናግረዋል። የአዲስ አበባ የጤና ጋዜጠኞች ኢኒሽቲቭ በጥቂት ዓመታት ውስጥ ከሰላሳ በላይ ጋዜጠኞችን አሰባስቦ እየሠራ ነው። እነዚህ ጋዜጠኞች በተለያዩ የመገናኛ ብዙሃን ተቋማት ውስጥ የሚሰሩ ሆነው በጋራም እንደ ፌስቡክን በመሳሰሉ ማኅበራዊ መገናኛዎች እንቅስቃሴዎቻቸውን ያወጣሉ። በቅርቡ ፍቃድ ያገኘው የአዲስ አበባ የጤና ጋዜጠኞች ኢኒሽቲቭ ሊቀመንበር ነዋይ ጸጋዬ ስለ ማኅበሩ ካጫወተኝ ቀንጨብ አድርጌ ላሰማችሁ። እንደ ተቋም ጋዜጠኛ ከተቋም ከሚኒስቴር መስሪያ ቤት ወይም ከቢሮዎች የሚያገኛቸው መረጃዎች ብዙ ትርጉም አላቸው። ለህዝቡ፣ ከተቋም መረጃነት ያለፉ ናቸው የጤና መረጃዎች። እና እናንተ እንደ ጋዜጠኞች የምታስተላልፏቸው መረጃዎች ለህዝቡ ትክክለኛ እንዲሆኑ፣ ተአማኒ እንዲሆኑ፣ ኢላማቸውን የሚመቱ እንዲሆኑ መረጃ በቀጥታ ከሚመለከተው አካል ማግኘታችሁ በጣም አስፈላጊ ነው። በዚህ በኩል ምን ያህል ይተባበሯችኋል ነው እነዚህ ተቋማት ሚኒስቴር መስሪያ ቤቱ እስካሁን እስካየኋቸው በጤና ጥበቃና የሚመለከታቸው እንትኖች ከሰዎቹ ከባለሙያዎቹ የጊዜ ጥረት ብቻ ምናልባት ይመስለኛል እንጂ ይተባበራሉ። የጤና ጉዳይ ስለሆነ ብዙ እንትን ማየት ስለሆነ ይተባበራሉ። ያየሁት ይህንን ነው። የጊዜ ጥረትና የሆነ ካልሆነ መስጠቀም ፈቃደኞች ናቸው። ያልገባንን ራሱ የህክምና ጃርገኖችን ካሱ ለማስረዳት በጣም ፈቃደኛ ናቸው። ስለዚህ የምትጽፉት ነገር በግምት ወይም ሊሆን ይችላል በሚል ሳይሆን ልታገኙ የሚገባችሁን ግንዛቤ ስለ ስለሚባለው ህመምም ይሁን ችግር አውቃችሁ ተረድታችሁ ነው ወደ ህዝቡ የምታስተላልፉት ማለት ነው። አለበለዚያ የጤና ነገር ከህይወት ጋር የተያያዘ ነው። የጤና ጋዜጠኞች እንደሌላው አይደሉም። እንደ ቢዝነስ ህጋ ወይም ኤንቫሮንመንት ሳይሆን በጣም ጥንቃቄ የሚያስፈልገው ለነገሩ ለነገሩ ሌሎቹም ቢሆኑ እኛም፣ ይሄም ኳሊቲ ጥራት ያለው የጤና መረጃ እንዲቆም ነው የምንፈልገው። ማህበራችንም አላማ ይሄ ነው። ስለዚህ እኛ በማህበራችን ዛሬ በቲቪ ነገ በክነት ወደ ስለሚተላለፍ በሽታ እንደዚህ እያልን ባለሙያዎችን አመጠን ዋና ይህን ጉዳዩን ተንትነው የሚያውቁትን ያ ውይይት እናደርጋለን። ጥሩ ጥያቄ እናመስ ይኖራል። የእነሱ ፕሬዘንቴሽን ይኖራል። ጥሩ ይሆናል። ይህን ይህን እናደርግና ጋዜጠኛውን አፕግሬድ እናደርጋለን፣ በቂ እውቀት እንዲኖረው። አለበለዚያ የሚጽፈው ጥሩ መረጃ ካላገኘ የሚጽፈው ነገር የተበላሸ ይሆናል። ይህን በማስተካከል የተሳሳተ ወይም ቅድም ያልከው ሚስ ኮንሰፕሽን የሚያስፋፋ የተሳሳተ መረጃ የሚያስተላልፍ ሊሆን ይችላልምጅንብር ያለበት ብሎ አንዱ ቲቪ መሽተው በፀበል ነው ካለ ሰው በዛ ነው የሚሄደው። የባህል መድኃኒት መውሰድ ነው ካለ አንዱ ሰው ሁሉ ያምነዋል። ስለዚህ በጥንቃቄ ነው የምንሰራው እኛ እስቲ እንዳልክ ሳይንሳዊን መረጃን አስደግፈን እኛ ሐኪሞች አይደለም ግን የሐኪሞችን ሀሳብ የሐኪሞችን ምክር ይዘን ለህብረተሰቡ እናደርሳለን። የአዲስ አበባ የጤና ጋዜጠኞች ኢኒሽቲቭ ሊቀመንበር ነው አይጸጋዬን። ወደፊትም በተለያዩ ጉዳዮች ላይ ይዤው መለሳለሁ። ለዛሬው አመሰግነዋለሁ። ለተሳካ ሕልውናው ሦስት መሠረታዊ ቁም ነገሮች ያስፈልግዎታል። እስኪ ገምቷቸው እ አልተሳሳቱም። አንደኛ ጤናው ነው። ሁለተኛም ጤናው ነው። ሦስተኛም ጤናው ነው። ከዚያ በኋላ ያሻዎትን ያስከትሉ። በእኔ በኩል ጨርስኩ። ጤና ይስጥልኝ።